ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዜር ነው። ጋቢና ቪኦኤ አስገባችሁ። ሰላም እንደምናመሻችሁ የዛሬው የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ጽዮን ግርማልኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ በዛሬው መስከረም 7ት 2011 ዓ.ም ምሽት ዝግጅታችን ቡራዩ ላይ ያተኮረ ይሆናል። በቡራዩና አካባቢው በሰላማዊ ዜጎች ላይ የተፈጸመው ጭካኔ የተሞላበት ጥቃት በአርበኞች ግንቦት ሰባትና በአቶ ዳውድ ኢብሳ በሚመራው ኦነግ ስም አስመስለው የተደራጁ ቡድኖች የፈጸሙት ስለመሆኑ ጥርጣሬና ማስረጃ መኖሩን የፌዴራል ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምጽ ገለጹ። ሞር የሚቀርበው የግንቦት ሰባትና የአቶ ዳውድ ኢብሳ ቡድን የሆነው ኦነግ ፋክሽንን ነው ለማድረግ የተሞከረው። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ናቸው። ይዘናቸዋል። በሌላ በኩል ሰባት የተቃዋሚ ፓርቲዎች ድርጊቱን አውግዘው መግለጫ አውጥተዋል። የግጭቱ ተዋንያንና ከጀርባው ሆነው ግጭቱን ያስተባበሩ የውጭና የአገር ውስጥ ኃይሎች ከዚህ ድርጊታቸው በአስቸኳይ እንዲታቀቡ ለማሳሰብ ይህንን መግለጫ በጋራ ለማውጣት ተስማምተናል። መግለጫውን በጽሁፍ ያነበቡት አቶ በቀለ ገርባ ናቸው። በዚህም ላይ ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መተናል። ከአዲስ አበባ ወጣ ብላ በምትገኘው ቡራዮ ውስጥ የተቀሰቀሰ የጎሳ ግጭት እስካሁን ባለን መረጃ መሰረት ለ ሀያ ሶስት ሰዎች ሞት ምክንያት መሆኑ ተገለጸ። አመጹ የተቀሰቀሰው ባለፈው ቅዳሜ በስደት የቆየው የኦሮሞ ነጻነት ግንባር ኦነግ መሪዎች አዲስ አበባ ሲገቡ ከነበረው የአቀባበል ስነስርዓት በኋላ መሆኑን ታውቋል። ዘገባዎች እንዳመለከቱት የተደራጁ የአመፅ ቡድኖች ነዋሪዎች ላይ ጥቃት ፈጽመዋል። ቡራዬ ውስጥ የንግድ ድርጅቶችንም ዘርፈዋል። በሌላ ዜና ከሁለት ሺህ በላይ የትግራይ ሕዝብ ዲሞክራሲያዊ ንቅናቄ ደምህት ሰራዊት አባላት በቅርብ ጊዜ ወደ ሀገር ውስጥ ይገባሉ ሲሉ የንቅናቄው ሊቀመንበር አቶ መኮንን ተስፋ የተናገሩ። የንቅናቄው አመራሮች በዛሬው ዕለት ወደ መቀለገተማ ሲገቡ አቀባበል ተደርጎላቸዋል። አቶ መኮንን እንደተናገሩት የደምህት አባላት ወደ ሀገር ውስጥ ሲገቡ የሚቋቋሙበትን ሁኔታ ለማመቻቸት ከመንግስት ጋር ተነጋግረናል ብለዋል። በአቀባበሉ የተገኙ የትግራይ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በረሀ በበኩላቸው የክልሉ መንግስትና ገዢ ፓርቲ ህወሀት ከደምህት ጋር በሚያገናኛቸው ጉዳዮች አብረው ይሰራሉም ብለዋል። በሌላ ዜና የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ የላቀ ሀሳብ ለበለጠ ድል በሚል ስያሜ ዘጠነኛ ድርጅታዊ ጉባኤውን ነገ መስከረም ስምንት በጅማ ከተማ እንደሚከፍት አስታወቀ። የጉባኤው ቃል አቀባይ አቶ አዲሱ አረጋ ለጋዜጠኞች በሰጡት መግለጫ ባለፉት ሶስት አመታት በነበሩ የድርጅቱ ፖለቲካዊና ውስጣዊ እቅዶች ላይ ሪፖርት ቀርቦ በውይይት እንደሚጸድቅ ተናግረዋል። ከአጀንዳዎች መካከል አንዱ የድርጅቱን ታሪክ የሚመለከትና የነበሩትን ስያሜ ተቃዋሚዎች እንዲሁም የአርማ ለውጥ የሚያደርግ መሆኑን ቃል አቀባዩ አስምረውበታል። በመጨረሻም መቄዶኒያ ውስጥ ሊደረግ የታቀደውን የውሳኔ ህዝብ ሩሲያ አቅጣጫውን ለማሳየት እየሞከረች ነው በሚል የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ከሰሱ። የመቄዶንያ ውሳኔ ህዝብ ሀገሪቱ የኔቶ አባል እንድትሆን ጥርጊያቸውን የሚያመቻች እንደሆነ ነው የተገለጸው። ማቲስ አብረዋቸው ወደ መቄዶንያ ለሚጓዙ ጋዜጠኞች በሰጡት ቃል ውሳኔ ህዝቡ እንዳይሳካ ለማድረግ ሞስኮ አፍሪካ አፍቃሬ ሩሲያ ቡድኖችን በገንዘብ እንደምታማልል ምንም ጥርጣሬ እንደሌላቸው አመልክተዋል። ይህም ሜቄዶኒያ የኔቶ አባል እንዳትሆን በተደጋጋሚ ደንቃራ የሆነችውን የግሪክ ፍላጎት የሚያሟላ ይሆናል ብለዋል። ማቲስ ሜቄዶኒያ ለመጩ መስከረም 23 ቀን የታቀደውን ውሳኔ ህዝብ በራሷና ብቻ እንድታካሄድ እንፈልጋለን ሲሉ የዩናይትድ ስቴትሱ መከላያ ሚኒስትር ጂማቲስ አሳስበዋል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ የምትከታተሉት የጋቢና ቪ ጉዟችንን ነው። አድማጮች በአዲስ አበባ ከተማ በቡራዩ አካባቢ የደረሰውን ጉዳትና ዝርዝር ሁኔታውን በተመለከተ ከአዲስ አበባ ይደርሰናል ብለን ሪፖርተራችን እስክንደር ፍሬው እያጠናቀረ ያለው ዘገባ አልደረሰንም። እንደደረሰን የተሟላ ዘገባ ይዘን እንመለሳለን። በሌላ በኩል በቡራዩና አካባቢው በሰላማዊ ዜጎች ላይ የተፈጸመው ጭካኔ የተሞላበት ጥቃት ግንቦት ሰባትና በአቶ ዳውድ ኢብሳ በሚመራው ኦነግ ስም አስመስለው የተደራጁ ቡድኖች የፈጸሙት ስለመሆኑ ጥርጣሬና ማስረጃ መኖሩን የፌዴራል ፖሊስ ኮሚሽን ኮሚሽነር ለአሜሪካ ድምጽ ተናግረዋል። በአጠቃላይ ጥቃቱና ግርግሩ ሆን ተብሎ ታስቦበት የተጀመረውን ለውጥ እንዳይሳካ የተከናወነ መሆኑንም ተናግረዋል። በሁለቱ ድርጅቶች ስም ተደራጅተው ጥቃት ፈጽመዋል ያሉትን ሰዎች ማንነት በተመለከተ ተጠይቀው ምርመራ ከተጠናቀቀ በኋላ ይፋ እንደሚደረግም ጠቁመዋል። ማምሻውን አነጋገሪያቸው ነበር የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን ይህንን አሰቃቂ ነው በሚል የተፈጸመው ግድያ ምን አይነት ነው አሰቃቂነቱ ስል ጠይቄያቸው ነበረው። በድብደባ በሳንጃ መውጋት በተለያየ መልኩ ነው እና በአካል ላይ የተለያየ አካል ላይ ጉዳት በማድረስ ስለሆነ ያው አንድ ጊዜ በጥይት ከመጉደል እንደዚህ አይነት መግደልና በእንደዚህ አይነት መልኩ ደብድቦ እያሰቃዩ መግደል የተለያዩ ናቸው እና ስለዚህ ጭቃ የተሞላባቸው ናቸው። ሀገር አሎች በተቀላይ ኮሚሽነር ዘይኑ ጀማልን ምን ያህል ሰዎች ናቸው በአሁን ሰዓት ህይወታቸው ያለፈውና የተረጋገጠው የሚል ጥያቄ አንስቼላቸው ነበር። እሳቸው እንደሚሉት እስካሁን ድረስ የተለያዩ ቦታዎች ስለሆኑ የተጣራ የቁጥር መረጃ እንደሌላቸው ነው። ነገር ግን በአሁን ሰዓት በቡራዩ አካባቢ በዚህ በተፈጸመው ጥቃት ወደ ሀያ አምስት የሚጠጋ ሰው ህይወት ማለፉን አዲስ አበባ ደግሞ ዛሬ ይህንን ጥቃት ተቃውመው ሰላማዊ ሰልፍ ወጥተው ነበር በዛ ወደ የአምስት ሰው ህይወት ማለፉን ተናግረዋል። ተፈናቃዮች ሰዎቹን በተመለከተ ደግሞ በተለያዩ ቦታዎች በቤተ ክርስቲያን፣ በትምህርት ቤት ሰዎች ተፈናቅለው እንደሚገኙ እንደሚገኙና የተለያዩ ሰዎች ደግሞ እርዳታ እያደረጉላቸው እንደሆነም ገልጸውልናል። የተፈናቀሉ ሰዎች ያው በተለያዩ ትምህርት ቤቶች የተወሰኑ ትምህርት ቤቶች እና ሌሎች ተቋማት ውስጥ ተጠልለው ነው የሚገኙት። ያው ቶሎ ወደ ያቸው ወደ ቋሚ ቦታቸው የመመለስ ስራ እርብርብ እየተደረገ ነው። በፌዴራል መንግስት እና በኦሮሚያ ክልላዊ መንግስት መካከል ትልቅ እርብርብ እየተደረገ ነው። ህዝቡንም ያው ይህን መፈናቀላቸውም ወይም ይህ የደረሰባቸው እግፍ በከፍተኛ ሁኔታ ወጥቶ በሰላማዊ ሰልፍ ነው ያው እንደዚያ ዛሬ ዙሪያ አካባቢ እና ያለው ሁኔታ ይህን ይመስላል። ጉዳት የደረሰባቸው ሰዎች በአዲስ አበባ በተለያዩ ቦታ ሆስፒታሎች ሕክምና እየተደረገላቸው ይገኛል። ኮሚሽነር ዘይኑ ይህንን አደጋ ሲደርስ ይሄ ድርጊት ሲፈጸም ጥሪ ያቀርቡ እንደነበረ እና ፖሊስ ደግሞ በሰዓቱ አልደረሰልንም የሚል ቅሬታን እንደሚያቀርቡ አንስቼላቸው ነበረ። እንግዲህ አካባቢው ምቹ አልነበረም ወዲያውኑ ለመግባት ብለው ነበር። ምን ማለት ነው? አዲስ አበባ ከተማ አቅራቢያ ያለ አካባቢ ምቹ አይደለም የሚል ምላሽ የሚል ጥያቄን ሰንዝሬላቸዋለሁ በጣም ብዙ

ዙርን ነው ገባ በኋላ ምንም ያጋጠመ ይህን ካደረግም በኋላ ምንም አይነት ያጋጠመ ኤነርጂ ግድያ የሚሆን ለንብረት ድርሻ የለም። ከትናንት ወዲያ ይህን ማታ ቁጭ ብለን በቃ ይህን ካደረግም በኋላ አንድም ተቻለ ነገር የለም። መጀመሪያ ግን አካባቢውም በደንብ ስል ያለ ማለት ችግሮች ነበሩ እና ያው ትኩረታችንም ዋና ትኩረታችንም ቅድም እንደገለጹ አዲስ አበባ ላይ ነበረ። አዲስ አበባ ብዙ ሚሊዮን የሚቆጠር ህዝብ ነበረ። የሚመጣው አንድ እሱ ብቻ አይደለም። የትንኮሳ ስሜቶችን ስለነበሩ እና እነዚህ የትንኮሳ ስሜቶችን የመቆጣጠርና የመከፋፈል ስራ ስራ ላይ ዋና ትኮሳቸው ስለነበረ አቀባበሉን በሰላም አልቆ ወደ አዲስ አበባ የገባው የገባው ወጣት በተለይ ቸሮ በሰላም ወደ መጣበት እንዲመለስ የማድረግ ስራ ሌላው ትልቁ ውጡፈት ሰቶ እየተሰራ የነበረ ስራ ስለነበረ ትኮት መከፋፈልም እንደነበረ ያው ማየት ይቻላል። አቶ ዜኑ አካባቢውን አያይዘው ሲጠቅሱ በህገወጥና በህጋዊ መንገድ የተሰሩ ተራርቀው የተሰሩ ቤቶች፣ ለመኪና ማስገቢያ የማይመቹ አካባቢዎች እና በአቀማመጣቸውም ፍጹም ምቹ ያልነበረ እንደሆነ ገልጸው አሁን ግን አካባቢው ላይ የአዲስ አበባ ፖሊስ የኦሮሚያ ፖሊስ እና የመከላከያ ሰራዊት ገብቶ ነገሮችን ወደ ቀድሞ ቦታ ለመመለስ ጥረት እየተደረገ ነው ብለዋል። ኮሚሽነር ዜይኑ ጀማል በዛሬው ዕለት ለጋዜጠኞች በሰጡት መግለጫ ላይ የሁለት ቡድኖች በስም ሳይጠቅሱ፣ ሁለት ቡድኖች የእነሱ አስመስለው የተደራጁ ቡድኖች ናቸው ይህን ድርጊት የፈጸሙት ብለው ነበርና ማን ናቸው እነዚህ ቡድኖች ስል ጠይቂያቸው ነበር እነማን ናቸው? በጣም የሆነ አስቸጋሪ ነው የሚሆነው በደንብ ምርመራውን ካጠናቀቅም በኋላ ምርመራውን ካጠናቀቅም በኋላ ልንገልጽ ይሻላል። አሁን እርሊ ስለሆነ፣ አንደኛ የምርመራም ሆነ የፍርድ ሂደት የሚያዛባ ስለሚሆን፣ አሁኑኑ ዝም ብሎ ቅድመ ፍንጭ ሊሰጥች አስቸጋሪ ነው የሚሆነው። ግን ድርጊቱ በደንብ ታቅዶ ሁለት ቡድኖች ሁለቱ ቡድኖች በማደራጀት ግጭቱ የሁለቱ ቡድኖች ሁለቱ ቡድኖች ደግሞ በአይዲሎጂ የሚለያዩ። መሆኑን በደንብ ተሰርቶበት ሁለት በአይዲዮሎጂ የሚለያዩ ቡድኖች ውስጥ የማደራጀት ስራ በመስራት እነዚህ የአይዲዮሎጂ የሚለያዩ ቡድኖች ግጭት ማስመሰል እና ከዛ ደግሞ ይዘቱ የቤት ቅርጽ እንዲይዝ በደንብ ዲዛይን ተደርጎ የተሰራ ነገር መሆኑን ያለም ያለን እስካሁን ድረስ። ይሄ በጣም አደገኛ ና ያው በአንድ በኩል ከእነዚህ ቡድኖች በሰላም ገብተው ሊታገሉ በቀንነት ወደ ሀገር በሀገር ግንባታ ሊሳተፉ የገቡ ቡድኖች እና መንግስት መካከል ግብ ግብ እንዲፈጠር በማሰብ በሌላ በኩል ደግሞ ይህ ግጭት እንዲፈጠር ለማድረግ እና በዚህ ሁኔታ ሀገሪቱ ተመልሳ ወደ ትልኝት እንድትገባ ካለሆ ወረ ነገር እኩይ ተግባር ስለሆነ ያው ይህን ተግባር በደንብ ህዝቡ እንዲያውቀው ና እንዲያጋልጠው መሳለጥ ሳይሆን እንዲቆም በአግባቡ መስራት እንዳለበት ለማመልከት ነው። እንግዲህ ሁለት ቡድኖች ሲሉ እነዚያ ቡድኖች ያሏቸው ቡድኖች ስማቸውን እነማን ናቸው? እነዚህ የተባሉት ድርጅቶች በስም እኛም የሚጠቅም ከሆነ ለነገሩ የነሱ ከነሱ ከራሳቸው ጋር ከአንዳንዶቹ ጋር ከድርጅቱ አመራሮች ጋር ተነጋግረናል። ግን ብዙ ይጠቅማል ወይ ነው። ራሳቸው የድርጅቱ አመራሮች ወጥተው ራሳቸውም ለመናገር ዝግጁ ናቸው። ይህንን አይነት ውጥብጥ ለእኛ አይጠቅምም፣ እኛ የለንበትም የሚል ትልቅ አቋም ነው ያላቸው እና በቅርብ የገቡ ድርጅቶች ናቸው ትልቅ ተቀባይነትም ያላቸው ናቸው። ተገበናቸ ስለዚህ በእነሱ ስም ሌሎች እያደረጉት ነው እያሉ ነው። አዎ በትክክል ያለ ምንም ጥርጥር። እነሱማ በምን መልኩ በቅንነት መንግስትን ለማገዝ እንደውም ሀገር የማረጋጋት ስራ ለማገዝ ሰላማዊ ትግል ለማድረግ ቆርጦ የገቡ መሆናቸው መንግስት በደንብ በደንብ ያውቃል። ስለዚህ ግልጽ ነው። ምንም በእነሱ ስም ለመነገድ ነው ይ ተሞክራለሁ ቅድም እንደነገርኩች በሁለቱ ምክንያት ነው። አንዱ ሁለቱ በአይዲዮሎጂ ተራራቁ ስለሆኑ እነሱ ለማስመሰል የሚያመችው መሆናቸው የብሄር ግጭት ደግሞ ትልቅ የብሄር ግጭት፣ በተለይ ትልልቅ ብሄሮች እንዲጋጩ የማድረግ አላማ ያለው መሆኑን ሌላው መንግስት የሰላም መግባታቸውን እንትን ብሎ እንደገና ከነሱ ጋር መለሱ ናቸው በሚል ከነሱ ጋር ግብግብ ሊፈጥር እንደሚችል በመገመት የተደረገ ነገር ነበር። ግን አሁን ይሄንን ሲሉ ምናልባት ማህበረሰቡ ትክክለኛውን መረጃ እንዲያገኝ በስም ጠቅሰው ድርጅቶቹን ቢነግሩን የበለጠ ሚስጥር ከማድረግ ይልቅ የተሻለ ይሆናል ከሚል ነው። አሁንም በድጋሚ እነማን ናቸው የሚል ጥያቄ ማንሳው እንትን እንትን የሚቀርበው የግንቦት ሰባትና የአቶ ዳውድ ኢብሳ ቡድን የሆነው የኦነግ ፋክሽንን ነው እንትን ለማድረግ የተሞከረው። ስለዚህ አሁን እንደሚሉኝ እነዚህ ሰዎች በአርበኞች ግንቦት ሰባትና በኦነግ ስም ግጭቶቹ በሁለቱ መካከል የሚመስል ይዘት ያለው ነገር ተፈጥሯል ነው እንደዛ ነው የተፈጠረው። እንዲሁም አሁን ለምሳሌ ብዙ እንትን ነገር ላይ ያሉን አብዛኛው የአሁን በተለይ ቡራዩ ላይ መጀመሪያ ከደቡብ አሁን የግንቦት ሰባት አባላት የሚመስሉ ሰዎች የኦሮሞ ተወላጆችን ቡራዩ አካባቢ ገለዋል። ከዛ ከዛ በኋላ ነው የኦሮሞ ተወላጆች ደግሞ የደቡብ ተወላጆች ላይ ግድያ የጀመሩት ማለት ነው። በግልጽ ነው እንደዚህ አይነት ቶች ስለዚህ ኢንዲኬሽኖቹ በሙሉ በደንብ የተቀረባበሩና በደንብ እንትን ያሉ ናቸው። ሌሎችም መረጃዎች፣ ማስረጃዎች ጭምር አሉ። አንዳንድ ቦታዎች ላይ ያው በእጅ ስለሌሉ አሁን መናገር ስለማልፈልግ ነው እንጂ ደብዳቤዎችም ገና በእጅ ስላልገቡ ነው እንጂ ደብዳቤዎቹ በመረጃ ደረጃ በመረጃ ደረጃ ያሉኝ ደብዳቤዎች አሁን ለምሳሌ አርባ ምንጭ ላይ ሰላማዊ ሰልፍ እንዲደረግ የቡራዩ ቡራዩ ላይ የሞቱ ወገኖቻችንን በተመለከተ ሰላማዊ ሰልፍ እንውጣ የሚል ደብዳቤ ተበትኖ እንደነበር ያ ደብዳቤ እንትኑ የተፈረመው ደብዳቤው ቀኑ ሐሙስ እንደሆነ እና የቡራዩ ደግሞ እንደዚህ አይነት ጥቃት የደረሰው ቅዳሜ ጀምሮ እንደሆነ የሚያመላልሱ ወል ፕላንድ እና ብል ፕላንድ የሆነ ነገር እንደሆነ የሚያሳዩ በጣም ብዙ ፍንጮች አሉ። ሌሎችን ፍንጮች በቀጣይ እንገልጻል ባችላል። ከኮሚሽነር ዘይኑ ጀማል ጋር ሰፋ ያለ ቃለ ምልልስን ያደረግ ነው። ሙሉውን በዌብሳይታችን ላይ ማግኘት ይችላላችሁ። አያይዘን ያነሳናላቸው ጥያቄ ግን እንደዚህ አይነት በተለያዩ ቦታዎች የሚነሱ ግጭቶች የተደራጁ ቡድኖች የፈጸሟቸው ናቸው የሚሉ መግለጫዎች እንደሚሰጡና እነዚህን ለመፍታትና እንደዚህ ያሉ ግጭቶችን ለማስቆም ምንድን ነው መደረግ ያለበት፣ ፖሊስስ ምንድን ነው የሚያደርገው የሚል ጥያቄን አንስተንላቸው ነበር። ኮሚሽነር ዘይኑ ጀማል እንዳሉት ፖሊስ በቀጥታ በማስከበር ብቻ እንዲህ ያሉ ችግሮች ሊፈቱ አይችሉም፣ ሕዝቡም በራሱ የመፍትሄው አካል መሆን አለበት የሚል ምላሽ ሰጥተዋል። በሌላም በኩል የደቡብ ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስን አነጋግረናቸው ነበር። እሳቸውም እንዳሉት በአብዛኛው የደቡብ ክልል ተወላጆች ሕይወታቸው ማለፉን ጠቅሰው በዚህም ማዘናቸውን ገልጸው ነገር ግን ሀገሪቱ ወደ ሽግግር ላይ በመሆኗ ህዝቡ ሰከን ብሎ ይህን የሽግግር ወቅት በሰላም ማለፍ እንዲቻል ጥረት እንዲደረግ ጥሪ አቅርበዋል። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ ከዚሁ ጋር በተያያዘ ወደሚቀጥለው ዘገባ እናልፋለን። ሰባት የተለያዩ የኢትዮጵያ የፖለቲካ ድርጅቶች ሰሞኑን በአዲስ አበባ ከተማና በአንዳንድ የሀገሪቱ ክፍሎች በተቀሰቀሱ ግጭቶች ወንጀል የፈጸሙ ቡድኖችና ግለሰቦችን በጽኑ አውግዘዋል። ግጭቶቹን አስተባብረዋል ያሏቸውን ከሀገር ውጭና በሀገር ውስጥ የሚገኙ ወገኖችም ከድርጊታቸው እንዲታቀቡ፣ የመንግስት አካላትም ወንጀለኞቹን በአስቸኳይ ለሕግ እንዲያቀርቡ አሳስበዋል። መለስካቸው አማ ተከታዩን ዝርዝር ይዟል። ዛሬ ከቀትር በኋላ እነዚህ ሰባቱ የፖለቲካ ድርጅቶች ያወጡት የጽሁፍ መግለጫ እንዳመለከተው ሰሞኑን በአዲስ አበባ ከተማና በሀገሪቱ አንዳንድ ክፍሎች የሚስተዋሉ ግጭቶች የፖለቲካ አመለካከትን መሰረት ያደረጉ ይምሰሉ እንጂ ሌላ ምክንያት እንዳላቸው ይሞግታል። እንደ መግለጫው አባባል ከግጭቶቹ በስተጀርባ መላው አገራችንንና ሕዝባችን ተስፋ ያደረገውን የለውጥ ሂደት ለማሰናከል ተግተው የሚሰሩ ኃይሎች የሚያቀናብሩት ሴራ ለመሆኑ መገመት የማያስቸግር ግጭቶች ተቀስቅሰው የዜጎችን ሕይወት እስከ መቅጠፍ መድረሱን የሚያረጋግጡ መረጃዎች በሰፊው እየቀረቡ ናቸው ብሏል። በተለይም ዛሬ በሀገሪቱ ተስፋ የሚሰጥ ለውጥ በተጀመረበትና ለውጡን ወደ አስተማማኝ ምዕራፍ ለማሸጋገር ጥረት በሚደረግበት ወቅት እንዲህ ያለ ግጭት መቀስቀሱ ማንኛውንም ቅን የሀገሪቱን ዜጋ እጅግ የሚያሳስብና የሚያሳዝን ነው ሲል ድርጅቶቹ ያወጡት የጽሑፍ መግለጫ ያስረዳል። አክሎም ይኸው የኦሮሞ ፌዴራላዊ ኮንግሬስ፣ የኦሮሞ ዴሞክራቲክ ግንባር፣ የኦሮሞ ነጻነት ግንባር፣ የኦሮሞ አንድነት ነጻነት ግንባር፣ የኦሮሞ ነጻነት ግንባር ለአንድነት ሰማያዊ ፓርቲና አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ በጋራ ያወጡት መግለጫ ወንጀሉን የፈጸሙና ያስተባበሩ አካሎችን በጽኑ አውግዘዋል። የኦሮሞ ፌዴራላዊ ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ መስከረም 6 እና 7 ቀን 2011 ዓ ም ተሰብስበን የግጭቱን አሳሳቢነትና የደረሰውን የጉዳት መጠን ከመገመገምን በኋላ ግጭቱን የቀሰቀሱትም ሆነ በግጭቱ በመሳተፍ በሰው ሕይወት አካልና ንብረት ላይ ወንጀል የፈጸሙ ግለሰቦችን ወይም ቡድኖችን በጽኑ እንደምናወግዝና የግጭቱ ተዋንያንና ከጀርባ ሆነው ግጭቱን ያስተባበሩ የውጭና የአገር ውስጥ ኃይሎች ከዚህ ድርጊታቸው በአስቸኳይ እንዲታቀቡ ለማሳሰብ ይህንን መግለጫ በጋራ ለማውጣት ተስማምተናል። ስብስቡ ለወጣቱም ቢሆን ይገባዋል ያለውን መልእክቱን አክለዋል። ዛሬ አገራችን ውስጥ በመካሄድ ላይ ያለው ተስፋ ሰጭ የለውጥ ለውጥ እንቅስቃሴ ከላይ የተጠቀሰው አሳዛኝ ግጭት በተቀሰቀሰባቸው አካባቢዎች የሚኖሩ ወጣቶችን ጨምሮ መላው የኢትዮጵያ ሕዝብ በከፈለው የህይወትና የአካል መስዋዕትነት የተገኘ ለውጥ ነው። ስለዚህ ወጣቱ በማወቅም ሆነ ባለማወቅ በራሱ መስዋዕትነት የተገኘውን ይህንን ተስፋ ሰጪ የለውጥ ጅማሮ ለመቀልበስ ከሀገር ውስጥም ሆነ ከሀገር ውጭ የሆነው ለውጡን ለመቀልበስ ተግተው ለሚሰሩ ኃይሎች መሳሪያ እንዳይሆን ማሳሰብ ተገቢ ነው። አሁን ያለውን አስቸጋሪ ሁኔታ ተገንዝብ ያለው ያለው ይህ ስብስብ ለመንግስት ኃላፊዎችም ማሳሰብ ያለው በዚህ አስቸጋሪ የለውጥ ወቅት የአገራችንን የመምራት ከባድ ኃላፊነት የወደቀባቸው የመንግስት አካላትም የሀገርንና የህዝብን ደህንነት ለመጠበቅ ሲሉ እንዲህ አይነት አደገኛ ችግሮች ከመከሰታቸው በፊት የመከላከል እርምጃ እንዲወስዱና በመካሄድ ላይ ባለው ግጭት እጃቸው ያለበትን ኃይሎች በአስቸኳይ አጣርቶ ለህግ የማቅረብ ኃላፊነታቸውን በአግባቡ እንዲወጡ ማሳሰብ እንወዳለን። መግለጫው አክሎም ለውጡን ለማደናቀፍ ከውስጥም ሆነ ከውጭ ሆነው እየሰሩ ያሉ ኃይሎች በመካከላችን የሚታዩ ልዩነቶችን ተጠቅመው ለውጡን እንዳይቀለብሱ አባሎቻችንና ደጋፊዎቻችንን ከጎናችን እንዲቆሙ ጥሪያችንን በጋራ እናቀርባለን ብሏል። እነዚህ በውስጥና በውጭ አሉ የተባሉትን የለውጡን ሂደት አደናቃፊ ኃይሎች ማንነት ለመጥቀስ ግን ስብስቡ አልፈለገም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። አሁን ተከታዩ ዘገባችን ወደ ሎስ አንጀለስ ይወስደናል። በሎስ አንጀለስና በአካባቢዋ የሚኖሩ ኢትዮጵያውያንና ኤርትራውያን የወንጌል አማኞች በጸሎት ምስጋና አቀረቡ። በሁለቱ ሕዝቦች መካከል ለዘመናት የቆየውን የአንድነት መንፈስ አጠናክረው መቀጠል እንዳለባቸውም የሃይማኖት አባቶች አሳስበዋል። ዳንኤል አርጋው ስነስርዓቱን ተከታትሎታል። በኢትዮጵያና በኤርትራ ህዝቦች መካከል ስለተጀመረው አዲስ የሰላም ሂደት ምክንያት በማድረግ ባሳለፍነው ቅዳሜ በኢትዮጵያ ክርስቲያኖች ህብረት ቤተ ክርስቲያን ከሰባት በላይ የኢትዮጵያና የኤርትራውያን የወንጌላውያን አብያተ ክርስቲያናቶችን ጨምሮ በተሳተፉበት የጸሎትና የሰላም ጉባኤ ላይ በሁለቱም ህዝቦች መካከል ስለተጀመረው የሰላም ሂደት ለመጸለይና ዘላቂነት ይኖረው ዘንድ ለመደገፍ በርካታ የሃይማኖቱ ምእመናን በተገኙበት በታላቅ የጸሎትና የምስጋና ስነ ስርዓት አክብረው ውሏል። የእምነት አባቶችም ባስተላለፉት መልእክት በሁለቱም ህዝቦች መካከል ከመነቃቀፍ ወደ መተቃቀፍ ከመወዳደር ይልቅ ለመተባበር በጋራ እንዲሰሩ ጥሪያቸውን አቅርበዋል። ፓስተር ኃይሉ ቸርነት እባላለሁ። የመጣሁት ከኢትዮጵያ ክርስቲያኖች ህብረት ቤተክርስቲያን ሎስ አንጀለስ ነው። የተለየ ጊዜ ነበረን በኢትዮጵያና በኤርትራ መካከል የተፈጠረውን አንድነት አስመልክቶ እኛም በገባን መንገድ እግዚአብሔርን ለማመስገን ዛሬን ለምስጋና የተሰበሰብንበት አብይ ዓላማ እግዚአብሔር ሀገራችንን ኢትዮጵያና ኤርትራ ለማልማት ብሩህ ተስፋ እንደሰጠን አምነን ነው። ይህ ብሩህ ተስፋ በሁለቱ ሀገሮች ህዝቦች ተጠናክሮ እንዲቀጥል እያንዳንዳቸው ከመነቃቀፍ ይልቅ ለመተቃቀፍ፣ ከመገፋፋት ይልቅ ከመወዳደር ይልቅ ለመተባበር፣ ከፉክክር ይልቅ አብሮ ለመኖር የበለጠ የየበኩላቸውን እገዛ እያዋጡ የልዩነቱ ግንብ እንደፈረሰ የትብብር ድልድዩ በሚገባ ተገንብቶ እነዚህ ሕዝቦች የተጠሙትን ሰላም ልማትና እጅ ለእጅ ተያይዞ በፍቅር መኖር እንዲዳብር ነው። ዛሬም ለዚህ ምንጩ አምላካችን እንደሆነ አመስግነናል። ወደ ላይ እሱን ስናመሰግን የጎንዮሽ ደግሞ ህዝቦች እንዲተቃቀፉ፣ እንዲያያዙ፣ እንዲተዛዘኑ፣ እንዲደጋገፉ፣ በህብረት እንዲኖሩ፣ ይህ ትብብር ተጠናቅሮ እንዲቀጥል በጥብቅ አሳስባለሁ። ስሜ ፓስተር ቴዎድሮስ ኃይለማርያም ማርያም ይባላለሁ። ከኢትዮጵያ አማኑኤል ቤተ ክርስቲያን ሎስ አንጀለስ ዛሬ በነበረን ፕሮግራም እንደተናገር ነው እንደጀመር ነው በዛሬው ዕለት በኢትዮጵያና በኤርትራ መካከል የተጀመረውን ይህንን ግንኙነት አስመልክተን እግዚአብሔር አምላካችንን ያመሰገንበትና እንደገና ደግሞ በቀጣይነት ስራዎች እንዲሰሩ በእግዚአብሔር ፊት የጸለይንበት ዕለት ነው። ይሄ ቀን ማለት በሎስ አንጀለስ ላለን ለክርስቲያኖች ታላቅ የመታሰቢያ ዕለት ነበረ። በዚህ ዕለት በኤርትራውያንና በኢትዮጵያ መካከል ትልቅ ፍቅር ያየንበት ዕለት ነው። ይሄ ደግሞ በሀገራችን በኢትዮጵያና በኤርትራ መካከልም የተጀመረው እስከ ፍጻሜ ድረስ ይቀጥላል ብለን እናምናለን። ለዚህም ደግሞ አብዝተን እንጸልያለን። እግዚአብሔር ምድራችንን ኢትዮጵያና ኤርትራን ይባርከል። የሰላም ሂደቱን ለማመስገን በተጠራው ስነስርዓት ላይም የአምልኮ የወዳሴ ጸሎት እንዲሁም የምስክርነት ቃል በተጋባዥ እንግዶች ተሰምቷል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ። ከሎስ አንጀልስ ካሊፎርኒያ የምትከታተሉት ጋቢና ቪኦኤ ነው። ዳንኤልን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እንሄዳለን። ከሁለት ሺህ በላይ የትግራይ ሕዝብ ዴሞክራሲያዊ ንቅናቄ ደምህት ሰራዊት አባላት በቅርብ ጊዜ ወደ ሀገር ውስጥ ይገባሉ ሲሉ የንቅናቄው ሊቀመንበር አቶ መኮንን ተስፋይ ተናግረዋል። የንቅናቄው አመራሮች በዛሬው እለት ወደ መቐለ ከተማ ሲገቡ አቀባበል ተደርጎላቸዋል። አቶ መኮንን እንደተናገሩት የንቅናቄው አባላት ወደ ሀገር ውስጥ ሲገቡ የሚቋቋሙበት ሁኔታ ለማመቻቸት ከመንግስት ጋር ተነጋግረናል ብለዋል። በአቀባበሉ የተገኙ የትግራይ ክልል ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በርሀ በበኩላቸው የክልሉ መንግስትና የክልል ገዢው ፓርቲ ህወሀት ከደመ ለምህት ጋር በሚያገናኛቸው ጉዳዮች ላይ አብረው ይሰራሉ ብለዋል። ሙልጌታ አጽበሀ ተከታዩን ዘግቧል። ከ17 ዓመታት በፊት ነው የተመሠረተው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት። ይህ ፓርቲ ዲሞክራሲና ፍትህ ለማስፈን በማለት በትጥቅ ትግል ነው የቆየው። በኢትዮጵያ መጣ በተባለው ለውጥ መሰረት የፖለቲካ ፓርቲዎች ወደ አገር ውስጥ ገብተው በሰላማዊ መንገድ እንዲታገሉ በቀረበው ጥሪ መሰረት የፓርቲው አመራሮች ባለፈው ሳምንት ወደ አገር ውስጥ ገብተዋል። በዛሬው ውለትም ወደ መቀለ ከተማ ሲገቡ አመራሮቹ በክልሉ ከፍተኛ የመንግስት ስራ ኃላፊዎች አቀባበል ተደርጎላቸዋል። የደምህት ሊቀመንበር አቶ መኮንን ተስፋ ይገኛል ። ፓርቲያቸው የትጥቅ ትግል አቆሞ ወደ ሰላማዊ ትግል እየገባ መሆኑን ገልጸዋል። ለውጥ ንምምጻእ ና ክንቃለስ ጸኒሕና ዲሞክራሲ ንምምጻእ ፍትሒ ንምምጻእ ና ለውጥ ለማምጣት ስንል ነው ስንታገል የቆየ ነው። ለዲሞክራሲና ለፍትህ ስንል በትጥቅ ትግል ቆይተናል። በአሁኑ ጊዜ እየመጣ ያለው ለውጥ ተመልክተን ለውጡም ደግፈን ከትጥቅ ትግል ወደ ሰላማዊ ትግል ለመግባት መጥተናል። ሲታገሉ የቆዩ ከሁለት ሺ በላይ አባሎቻችንም አሉ። በተለያዩ ክፍሎች ተደራጅተው እየታገሉ የቆዩም በቅርቡ ወደ ሀገር ውስጥ ይገባሉ ነው ያሉት። በቅርብ ጊዜ የሚገቡ የደምህት ሰራዊት ወደ ህዝቡ ሲቀላቀሉ የሚቋቋምበት ሁኔታ ለማመቻቸት ከመንግስት ጋር ተወያይተናል ሲሉም አቶ መኮንን ተናግረው ተናግረዋል። በቀጣይ የትግል ሂደታቸው ተጠይቀው ሊቀመንበሩ ፓርቲያቸው መክሮበት ለህዝብ እንደሚያሳውቅም ገልጸዋል። ለደምህት አመራር በተደረገው አቀባበል የተገኙ የትግራይ ወጣቶችና ስፖርት ቢሮ ኃላፊ አቶ ነጋ በርህም የክልሉ መንግስት አስቀድሞ የደምህት አባላትና አመራሮች ወደ አገር ውስጥ እንዲገቡ ጥሪ አቅርበዋል። አሁን ደግሞ በመምጣታችሁ ደስ ብሎናል ብለዋል። ጥሪው መሰረት በማድረግ የደምህት አመራሮች መጥተዋል። አባላቶቻቸው ደግሞ በቅርብ ጊዜ ይገባሉ። እነዚህ ለትግራይ ህዝብ ሰላም ልማትና ዲሞክራሲ እስከሚታገሉ ድረስ ህውሀትም የያዘው ዓላማ ለትግራይ ህዝብ ሰላም ልማትና ዲሞክራሲ በመሆኑ አብረን ለመታገል ዝግጁ ነን፣ መልካም የትግል ጊዜም እንዲሆኑላችሁ እመኛለሁ ነው ያሉት። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሀ መቀለም ጌታ ጽብሃን እናመሰግናለን። አድማጮች የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ፕሮግራማችን ወደ መጠናቀቁ ነው። እስክንድር ፍሬው ከአዲስ አበባ ያደረሰን ዘገባ ደርሶን ነበር፣ ነገር ግን በሰዓት ጥበት ምክንያት አሁን ሙሉን ማሰማት አንችልም። ከዘገባው ለመረዳት እንደቻልነው ግን በዛሬው ዕለት በአዲስ አበባ ከተማና እንደዚሁም በአርባ ምንጭ በቡራዩ አካባቢ የደረሰውን ጥቃት አስመልክቶ ለተቃውሞ ሰልፍ ሰዎች አደባባይ ወጥተው እንደነበረ ነው። በአርባ ምንጭ ከተማ በአብዛኛው በጋሞ ተወላጆች ላይ ነው ጥቃቱ የደረሰው በሚል በአርባ ምንጭ ከተማ ሰልፍ የወጡት ሰዎች አንድ የጋሞ ብሔረሰብ ተወላጅ የሆኑ አቶ ደምሴ የተባሉ ሰው አነጋግሮ እስክንድር በዘገባው ላይ አካቷል። እሳቸው እንደሚሉት በተቃውሞ ሰልፍ ሰዎች ወጥተው ነበረ። ነገር ግን በኦሮሚያ ባንክ እና በሀይሌ ሪዞርት ላይ አላስፈላጊ የሆኑ ጥቃቶችን ለማድረስ በሞከሩ ወጣቶች በተፈጠረ ግጭት የሁለት ሰው ሕይወት ማለፉን፣ ሰባት ሰዎች ደግሞ መቁሰላቸውን ነግረውታል። በተጨማሪም ቀደም ብለን እንደዘገብነው ኮሚሽነር ዘይኑ ጀማል እንደነገሩን በአዲስ አበባ ከተማ ደግሞ በዚሁ ያምስት ሰዎች ህይወት ማለፉን ነው። ኮሚሽነር ዜኑ ጀማል አጠንክረው እንደተናገሩት እንግዲህ ሁሉም ሰው የመፍትሄው አካል እንዲሆን ብለዋል። አድማጮች ለሰዓቱ ያበቃን ኩን ራዲዮ ሰገሌ አሜሪካቲ